ፓስፖርት የማያስፈልገው የአውሮፓው ሻንጋይ ቀጠና አደጋ ላይ መሆኑን ጀርመን ተናገረች። ጀርመን ይህን ማስጠንቀቂያ ይፋ ያደረገችው ፍልሰተኞችን ለመቆጣጠር በሚል ስዊድንና ዴንማርክ አዲስ የድንበር መቆጣጠሪያ ሕግ በማውጣታቸው እንደሆነም ታውቋል። የጀርመኑ ውጭ ጉዳይ ሚኒስቴር ቃል አቀባይ ማርቲን ሼፈር ከቦታ ቦታ የመዘዋወር ነፃነት ጠቃሚ መመሪያ መሆኑን አመልክተው ይህም የአውሮፓ ህብረት ካስገኛቸው ውጤቶች ትልቁ ነው ብለዋል። የጀርመኑ ባለሥልጣን ይህን የተናገሩት ዴንማርክ ከጀርመን ጋር የሚያዋስናትን ድንበር እንደምትዘጋ ከገለጹ ከጥቂት ደቂቃ በኋላ ነው። የዴንማርኩ ጠቅላይ ሚኒስትር ላርስ ሎክ ራስሙሰን በበኩላቸው በሌሎቹ የኖርዲክ ሀገሮች የሚታየው ሁኔታ ጥገኝነት ፍለጋ የሚሸሹ ብዙ ፍልሰተኞች ወደ ሀገራቸው እንዲጎርፉ ያደርጋል ወይም ያበረታታል ብለዋል። ስዊድን ዛሬ ይፋ ያደረገችው አዲስ ሕግ ከዴንማርክ ወደ አገሯ የሚገቡ መንገደኞች ፎቶግራፎቻቸው ያለበት መታወቂያ እንዲያሳዩ ይደነግጋል።